Okay, سبيرز بس ድምፃዊ የዜማ እና ግጥም ደራሲ ተዋናይ ኤልያስ የማነ ባለፈው ዓመት ዝነኛው ኢትዮጵያዊ የሙዚቃ አቀናባሪ ኤልያስ መልካ ከዚህ ዓለም በሞት ተለይተዋል በተለያየ መልኩም በሙያ አጋሮቹ ተዘክረዋል እናንተንም ጨምሮ በዚሁ ፕሮግራም ላይ ሰሞኑንም ለኤልያስ መልካ አርባ ሦስተኛ ዓመት መታሰቢያ እንዲሆን የበገናው መናኝ በሚል መጠሪያ አንድ ነጠላ ዜማ አውጥታችኋል እዚህ ሜልበርን አውስትራሊያ ውስጥ የዚህ በገናው መናኝ መታሰቢያነቱ ፋይዳው ምን ይሆናል የሚል እሳቤ ይዛችሁ ነው የተነሳሳችሁት? ኤልያስ መልካ ህልፈተ ህይወት በኋላ አመሰግናለሁ፣ ከሳሁን ስለሰጠኝ እድል። ይህ በገናው መናኝ ብለን የሰየም ነው። ይሄ ነጠላ ዜማ ታሳቢነቱ ለኤልያስ መልካ አርባ ሶስተኛ አመት የልደት ቀን መታሰቢያ እንዲሆን ነው። ኤልያስ መልካ ያው እንደምታውቀው ለዛች ሀገር አንገቱን አገር ቅሮ ራሱን ጎድቶ፣ ቀን ከሌሊት ሰርቶ፣ ለዛች ሀገር ዘመን ሰርቶ ሙዚቃን የቀየረ እና አዲስ ጀነሬሽኖችን ያፈራ ሰው ነው እና እሱን ለመዘከር በሀገር ቤት ደግሞ ሌሎች አሉ። ወደ ሀያ ሺህ የሚሆኑ ሜምበር ያላቸው የኤልያስ መልካውያን የሚባል የፌስቡክ ግሩፕ አለ። የኤልያስ አድናቂዎች ከእነሱ ጋር በመተባበር ነው እንግዲህ። ከኔ ጋር ካወራም በኋላ ሙዚቃውን መጻፍ ነበረብኝ። ከዛ በኋላ ካለቀ በኋላ ዘላለም ንጋቱ ለታሪክ እሱ ከኔ ጋር ሆኖ ሙዚቃውን ውን አቀናበርን። እንደገና ደግሞ ሳሚ ሳምሶን ጎሳዬ፣ እሱ ደግሞ ማስተሪንጉን እንደገና ሚክስ ሙላ ላይሰራለን ዋናው የተፈለገው ሩጫው ምንድን ነው ለኤልያስ መልካ ከኤልያስ መልካ ልደት በፊት እንዲደርስ ነበር ይህ ስራ። ምክንያቱም ይህ ስራ ተጨማሪ እዛ ያሉትን የኤልያስ መልካ አድናቂዎች ጨምሮ ባለፈው ሳምንት የእለት ሁለት ታሳሳ አንድ በኢትዮጵያ ማለት ነው ሆሊዴ ሆቴል ውስጥ ተሰብስበው ዘክረውታል ብዙ ሰው በተገኘበት እና ይህም ስራ ኦልሬዲ እዛ ላይ ተለቋል። እና ታሳቢነቱ ለኤልያስ እንዲሆን የተደረገበት ምክንያት አት ሊስት ኤልያስ ለሰዎች ወይም ደግሞ ብዙዎችን ማይክ ይዘው አሁን በጣም ከፍተኛ ቦታ የደረሱትን እዚህ ደረጃ ከመድረሳቸው በፊት የፈጠረ እና የሰራ የለፋ ውለታ ያለብን ሰዎች ነን እንደ አርቲስት ማለት ነው። እና ለዛ ሲባል ይሄ ነገር የተሰራው ለሱ መታወሻ ማለት ነው። በገና መናኝ የሚል መጠሪያ ስም የሰጣችሁት ከምን አኳያ ነው? እኔ ከኤልያስ ጋር ሰርቻለሁ እንዳልኩ አምናም እንዳወራ ነው ማለት ነው። እኔ ከትንሿ ስቱዲዮ ጀምሮ ነው የማውቀው። እዛ ትንሿ ስቱዲዮ ውስጥ ሆኖ ኦልሞስት ከቤት ወጥቶ አያውቅም። ለሌላ ነገር ወጥቶ አያውቅም። ለምሳሌ ዕቃ ለመግዛት አይሄድም። ምንም ለማድረግ አይሄድም። ሁሉን ነገር በቃ ቤት ሰራተኞችና የስቱዲዮ ጠባቂዎች ናቸው የሚያደርጉት። ምንም ነገር ከሙዚቃ ላይ ላለመነሳት የፈጠረው ነገር ነው እና እዛ ውስጥ ገብቶ አቀርቅሮ ለረጅም ሰዓት እስከ ሰላሳ ስድስት ሰዓት የሚሰራበት ጊዜ ነበር እና ኦልሞስት ሁሉን ነገር ረስቶ እንዳለ እዛ ተቀምጦ ነው የሚውለው። እንደገና ደግሞ ተመልሶ በገና ስቱዲዮ ውስጥ የራሱ ነበረው እዛም ያው ቀንና ሌት እዛ ውስጥ ነው። ልክ እንደ መናኝ ነው። እና ከዚህ አንጻር ነው ኤልያስ ለሙዚቃ ስለመነነ፣ ስለሙዚቃ ስለኖረ፣ ለሙዚቃ ስለሞተ የበገናው መናኝ የተባለው። በዛ ምክንያት ዛሬ ላይ ቆመው የዋልዮሽ ስትመለከተው የኤልያስን ህይወት ለኢትዮጵያ ሙዚቃ ያበረከተውን አስተዋጽኦ እንዴት ትዘክረዋል? ለኢትዮጵያ ሙዚቃ ያበረከተውን አስተዋጽኦ መቼም እያንዳንዱ ኢትዮጵያ ያውቃል። ይሄ ነው ተብሎ የሚዘረዘር አይደለም። ምክንያቱም ኤልያስ በጣም ከፍተኛ ስራ ነው የሰራው። ያም ማለት ምን ማለት ነው? ኤልያስ አንድ ብቻ አልነበረም። አምስት ሰው በሩ ፕሮዲውሰር ነው፣ ግጥም እሱ ነው፣ ሌማም እሱ ነው፣ ቅንብር እሱ ነው፣ ነገሮችን ኦርጋናይዝ የሚያደርገው እሱ ነው። መጨረሻ ደግሞ ሲዲውን የሚያሻሽጥልህ ራሱ ነው። ያን ሁሉ አንድ ላይ ጠቅልሎ ይዞ የሚሰራ ቅማሪ የለም ቢሆን ያውን ቦታ በማንኛውም መስፈርት በቀላሉ የሚገኝ አይደለም። አሁን የኢትዮጵያ ሙዚቃ እንደውም የበለጠ ያሰጋል ብዬ አስባለሁ። ማለት እነዚህን ነገሮች አሟልቶ በስነ ስርዓት ሰውን ቀርጾ አንተ ሙያህን ይዘመተ ከዛ ሙያ ባሻገር ውስጥ ጠልቆ ገብቶ የአንተን ችሎታ በስነ ስርዓት ከውስጥ ጎትቶ አውጥቶ ኮንፊደንስ የሚያደርሰው ማንም አቀናባሪ የለም። በእነዚህ አይነት መንገድ እና ኤልያስ ለዛች ሀገር እንግዲህ በዘጠናዎቹ የተሰሩ ሙዚቃዎች አሉ። በእኛ ጊዜ የተሰሩ ማለት ነው። ሌላ አይነት ዘረዛ አላቸው። ያን የወጣበት ጊዜ ነው። በጣም ያሸጠበት ነው። እና አቡጊዳን ምናምን ስታስብ እንግዲህ ከዛ ተጀምሮ የመጡ ነገሮች በሙሉ እጅግ በጣም የሚገርም አይነት ደርዝ ይዘው ነው የወጡት። እንደገና ሁለት ሺ ላይ ስትመጣ ደግሞ ሌላ አይነት የሙዚቃ ስሜት ነው ያለው የቅንብር ስሜት ማለት ነው እና በየአመቱ በየጊዜው ራሱን ሰልፍ ደቨሎፕ እያደረገ ራሱን እየቀረየረ ሙዚቃውንም እየቀየረ ዜማን እያነገሰ የኖረ ትልቅ አርቲስት ነው ብዬ ነው እኔ በኤልያስ መልካን ማስቀምጠው እና ከዛ ውጪ። ውጪ ማለት ለሌሎቹም በጣም ብዙ ትምህርት የሰጠ ነው። ለአቀናባሪዎች ይመክራል፣ ለዘፋኞች አትሌስት አንዳንድ ጊዜ የማይሆን ግጥም እንኳን ይዞ ሲመጡ ይህኛው እንደዚህ ቢስተካከልላችሁ እያል ሀሳብ ይሰጣል። ያዳምጠሃል። ሞስት በቃ ትልቁ ነገር አንተን በደንብ ከውስጥ ያዳምጠህና የውስጥን ስሜት ተረቶ ከዛ በኋላ የእሱን ሀሳብ አምጥቶ አንድ ላይ ተዋይተ ጥሩ ነገር ሊመጣ የሚፈልግ ሰው ነው እና ለዛች አገር በደንብ የዋጀ ሰው ነው ብዬ ነው ማስበው በዛች አጭር ዘመን በጣም የሚገርሙ ስራዎች ሰርቶ የተወለን ደግሞ በጣም በዛ አደራው ጭምር ማለት ነው። እና ኤልያስ የልዛች ሀገር ኩራት ነው። የዛች ሀገር ትልቅ ክብር ሊገባዋል ብዬ ነው የማስበው። እንግዲህ አሁን በሮያልቲ መብቱ በኩል በጣም ብዙ ነው የጣረው። ኦልሬዲ ትንሽ የተወሰነ ነገር አይቶ ነው የሞተው። እና ሮያልቲውን በእሱ ስም ቢሆን በቃ ይገባል ብዬ ነው የማስበው። ትልቅ ክብር ይገባል ብዬ አስባለሁ። ኤልያስ በጣም በየጊዜው መዘከር ያለበት ልክ እንደሌሎቹ እንደነጋሽ ጥራሁንም እንደዚሁ እንደምንለው ማለት ነው። ኤልያስ በሙዚቃ ቅንብሩ በኩል በጣም ትልቅ የሚባል ስራ ነው። በጣም እንግዲህ ጎምቱ የሆኑ ስራዎችን ሰርቷል፣ አድናቂዎች አፍርቷል፣ የህዝብ ጆሮ ውስጥ ገብቷል። ተወዳጅነትን አትርፎ እና ተከታዮች አትርፎ ነው ያለፈው ኤልያስ እና ይህን ታላቅ ሰው መዘከር ይገድላል። ድምፃዊ፣ የዜማና ግጥም ደራሲና ተዋናይ ኤልያስ የማነ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ። ካሴሽች

ማሪ ኮከብ ኤልያስ መልካም እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር።